ስፖርት ጤና ይስጥልኝ አድማጮች። ኢትዮጵያውያን አትሌቶች እንደተለመደው በሳምንቱ መጨረሻ ላይ በዓለም አቀፍ ውድድሮች ድል ተቀዳጅቷል። በእንግሊዝ ፕሪምየር ሊግ በደረጃ ሰንጠረዡ ቁልቁል ላይ የሚገኘው ማንቸስተር ዩናይትድ የምንጊዜም ተቀናቃኙ ሊቨርፑል ላይ ትናንት በርትቶ ታይቷል። አርሰናል ከመሪው ሊቨርፑል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን አጋጣሚ ቅዳሜ ለታምክኗል። ማንቸስተር ሲቲ ተጋጣሚውን በሰፋ የግብ ልዩነት ሲረታ ቸልሲ ነጥብ ጥሏል። ለገና ሰሞንና ለአዲስ ዓመት ረፍት ላይ የነበረው የጀርመን ቡንደስሊጋ የፊታችን አርብ በዶርትሙንድ እና ባየርን ሌቨርኩሰን ጨዋታ ዳግም ይጀምራል። አብራችሁን ቆዩም፣ በቅድሚያም አትሌቲክስ ኢትዮጵያውያን አትሌቶች ቻይና ውስጥ በተካሄደው የማራቶን ሩጫ ፉክክር የቦታውን ክብር ወሰን በመስበር ጭምር በማሸነፍ በአጠቃላይ ውድድሩ ገነው ወጥቷል። ኢትዮጵያዊቷ አትሌት ሩቲያጋና የሀገሯ ልጅ አትሌት ዳዊት ወልዴ ቻይና ውስጥ ትናንት በተካሄደው የዢያሜን የማራቶን ውድድር አሸናፊ ሆኗል። አትሌት ሩቲያጋ ውድድሩን ያሸነፈችው ሁለት ሰዓት ከ18 ደቂቃ ከ46 ሰከንድ በመሮጥ ሲሆን ፈጣኑ የቦታው ሰዓት ተብሎም ተመዝግቦላት ይመለከታል። በዚህ ውድድር ኢትዮጵያዊ አቶ አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ለማንም አላስደፈሩም። ሁለት ሰዓት ከ23 ደቂቃ ከ11 ሰከንድ በመሮጥ የሁለተኛ ደረጃ ያገኘችው ሌላኛዋ ኢትዮጵያዊት አትሌት ጉተሚ ሾኔ ናት። አትሌት ፍቅርተ ወረታ በበኩሏ ከጉተሚ 14 ሰከንዶች ብቻ በመዘግየት የሶስተኛ ደረጃ አግኝታለች። አራተኛ የወጣችው የኬንያዋ ሯጭ ሜርሲ ጄርፖን በመከተል አምስተኛ ደረጃ የሚያገኘችው ሌላኛዋ ኢትዮጵያዊት አትሌት ማሬ ዲባናት። በወንዶች ተመሳሳይ የማራቶን ሩጫ ውድድር ደግሞ ኢትዮጵያዊው አትሌት ዳዊት ወልዴ 2 ሰዓት ከ6 ደቂቃ ከ6 ሰከንድ የሆነ የቦታውን ፈጣን ሰዓት በማስመዝገብ አሸንፏል። ኢትዮጵያዊው አትሌት አሰፋ ቦኪ በበኩሉ የሌሶቶን ሯጭ ተከትሎ ውድድሩን 2 ሰዓት ከ6 ደቂቃ ከ32 ሰከንድ በማጠናቀቅ ሶስተኛ ደረጃን ይዟል። ሁለተኛ ደረጃ ያገኘው ሌሶቶዋዊው አትሌት ቴቤሎ ራማ ኮንጎና አሰፋን የቀድመው ለጥቂት በ14 ሰከንዶች ነው። በዚህ ፉክክር ሌላኛው ኢትዮጵያዊ አትሌት ጫሉ ደስሶ አራተኛ ደረጃ ሲያገኝ የኤርትራው ሯጭ አቤሎም ከሰተ የአምስተኛ ደረጃ አግኝቶ አጠናቋል። ከዚሁ ከአትሌቲክስ ዜና ሳንወጣ ስፔን ውስጥ ትናንት በተከናወነው የኤልጎይ ባር አገር አቋራጭ ውድድርም ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በወንዶች የ10,000 ሜትር ብርቱ ውድድር አትሌት በሪሁ አረጋዊ 29 ደቂቃ ከ36 ሰከንድ በምሮጥ በአንደኛነት አሸናፊ ሆኗል። የቡሩንዲው ሯጭ ሮድሪጎ ኩዊዘራ ከበሪሁ ለጥቂት በአንድ ሰከንድ ተቀድሞ ሁለተኛ ደረጃም አግኝቷል። ሌላኛው ኢትዮጵያዊ አትሌት ሳሙኤል ፍሬው 29 ደቂቃ ከ59 ሰከንድ በምሮጥ ሶስተኛ ደረጃ ይዞ አጠናቋል። ኬንያዊቷ አትሌት ቢያትሪስ ቼቤት ባሸነፈችበት የሴቶች 5000 ሜትር ፉክክር ደግሞ ኢትዮጵያዊቱ አትሌት መልክናት ውዱ የሁለተኛ ደረጃ አግኝታለች። ውድድሯን ያጠናቀቀችበት ጊዜም 26 ደቂቃ ከ31 ሰከንድ ሆኖ ተመዝግቧል። እግር ኳስ በሳምንቱ መጨረሻ በተከናወኑ የእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያዎች ቼልሲ፣ አርሰናል፣ ማንቸስተር ዩናይትድ እና ሊቨርፑል ነጥብ ጥሏል። ማንቸስተር ሲቲ በአንጻሩ ተጋጣሚ ዌስትሃም ዩናይትድን አራት ለአንድ ጉድ አድርጓል። እስካሁን ሀያ ጨዋታዎችን ያከናውነው ማንቸስተር ሲቲ በ34 ነጥብ ስድስተኛ ደረጃ ላይ ይገኛል። አንድ ተስተካካይ ጨዋታ በሚቀረው በመሪው ሊቨርፑልም በ12 ነጥብ ይበለጣል። ትናንት በሜዳው አንፊልድ ማንቸስተር ዩናይትድን ያስተናግደው ሊቨርፑል የማታ ማታ ከሽንፈት ተርፎም ሁለት እኩል በመለያየት ነጥብ ተጋርቷል። በርካታ ግብ ሊሆኑ የሚችሉ ኳሶችን ያመክነው ሊቨርፑል ከአንድ ለዜሮ መምራት ተነስቶ ነው አቻ የወጣው። ለማንቸስተር ዩናይትድ ቀዳሚዋን ግብ ሊሳንድሮ ማርቲኔዝ በ52ኛው ደቂቃ ላይ አስቆጥሯል። ለሊቨርፑል አቻ የምታደርገውን ግብ ደግሞ ኮዲ ጋግቦ በሰባት ደቂቃ ልዩነት ከመረብ አሳርፏል። ሊቨርፑል ሊቨርፑልን ሁለት ለአንድ መሪ አድርጎ የነበረውን ፍጹም ቅጣት ምት መሐመድ ሳላ በሰባኛው ደቂቃ ላይ አስቆጥሯል። ሰማንያኛው ደቂቃ ላይ ግን ከአራት የሊቨርፑል ተጫዋቾች ቁጥጥር ውጭ የነበረው አማድ ዲያሎ ለማንቸስተር ዩናይትድ ድንቅ ግብ አስቆጥሮ ጨዋታው ሁለት እኩል ተጠናቋል። በእለቱ የሊቨርፑል የኋላ ተመላላሹ አሌክሳንደር አርኖልድ ቀድሞ ከነበረው ብቃቱ እጅግ ባነሰ ሁኔታ ላይ ነበር። ምናልባትም ሰሞኑን በበጋ ውራት ሊያስፈርመው ፍላጎት ባሳየው ሪያል ማድሪድ ላይ የትናንቱ ብቃቱ ተጽዕኖ ፈጥር ይችላል እየተባለ ነው። የቡድን አጋሩ ቬርጅል ቫንጃይ ግን የትናንቱ የአሌክሳንደር አቋም የሪያል ማድሪድ ፍላጎት ላይ ተጽዕኖ ያሳድራል የሚል እምነት እንደሌለው ተናግሯል። የሊቨርፑል አሰልጣኝ አርኔስ ሎት በበኩላቸው ለአሌክሳንደር አርኖልድ ተከራክሯል። የፖርቹጋል ብሔራዊ ቡድን ተሰላፊ የሆኑት ብሩኖ ፈርናንዴሽ እና ዲጎ ዳሎት ለማንቸስተር ዩናይትድ ተሰልፈው መጫወታቸው አሌክሳንደር አርኖልድ ላይ ጫና መፍጠሩን ገልጧል። እነዚህ እጅግ ምርጥ ምርጥ የፖርቹጋል ተጫዋቾች በተሰለፉበት ጨዋታ የነበረው የአሌክሳንደር ሁኔታ ግንዛቤ ውስጥ ሊገባ እንደሚገባም ጠቁሟል። በትናንቱ ግጥሚያ የማንቸስተር ዩናይትዱ ሃሪ ማግዌር ግብ ሊሆን የሚችል ኳስ ደርሶት ከግቡ አግዳሚ በላይ ልኳታል። ከዘጠኝ ዓመታት ወዲህም ማንቸስተር ዩናይትድ በሊቨርፑል ሜዳ ለመጀመሪያ ጊዜ ለማሸነፍ የነበረውን እድል በማጨንገፉ በርካታ ደጋፊዎች ንዴታቸውን ገልጧል። መሐመድ ሳላ የትናንቱን በፍጹም ወጣት ምት የተገኘውን ጨምሮ በፕሪሚየር ሊጉ ግቦቹን 18 አደርሷል። በኮከብ ግብ አግቢነትም እየመራ ነው። የማንቸስተር ሲቲው ኤርሊንግ ሆላንድ በ16 ግቦች ይከተላል። ኤርሊንግ ሆላንድ ቅዳሜ ዕለት ዌስትሃም ዩናይትድን አራት ለአንድ ሲያሸንፉ ሁለቱን ግቦች አስቆጥሯል። የኒውካስሉ አሌክሳንደር ኢሳቅ በ13 ግቦች ሶስተኛ ደረጃ ላይ ይገኛል። አሌክሳንደር ቅዳሜ ቶትናምን ሁለት ለአንድ የማሸነፊዋን ግብ በ38ኛው ደቂቃ ላይ አስቆጥሯል። ዛሬ ማታ ውልፍስና በ37 ነጥብ ሶስተኛ ደረጃ ላይ የሚገኘው ኖቲንጋም ፎረስት ተስተካካይ 20ኛ ጨዋታቸውን ያደርጋሉ። ኖቲንጋም ፎረስት የዛሬውን ጨዋታ ካሸነፈ በነጥብ ከአርሰናል ጋር ይስተካከላል። አንድ ተስተካካይ ጨዋታ ከሚቀረው መሪው ሊቨርፑል ጋር ደግሞ የነጥብ ልዩነቱን ስድስት ያደርሳል ማለት ነው። አርባ ነጥብ ሰብስቦ ሁለተኛ ደረጃ ላይ የሚገኘው አርሰናል ቅዳሜ ዕለት ከብራይተን ጋር አንድ እኩል በመለያየት ነጥብ ጥሏል። ቼልሲም በበኩሉ ከክሪስታል ጋር አንድ እኩል በመለያየት ቅዳሜ ዕለት ነጥብ ጥሏል፣ በ36 ነጥብ አራተኛ ደረጃ ላይ ሰፍሯል። ኒውካስል በ35 ነጥብ አምስተኛ ደረጃ ላይ ይገኛል። ቦመስ ኤቨርተንን 1 ለ0፣ አስቶን ቪላ ላይስተር ሲቲን ሁለት ለአንድ አሸንፏል። ፉላምና ኢፕስዊች ታውን ትናንት ሁለት እኩል ተለያይቷል። ከትናንት በስቲያ ብሬንትፎርድ የደረጃ ስን ሰንጠረዡ ግርጌ ላይ በ6 ነጥብ የተወሰነው ሳውስ ሳውስሃምፕተንን አምስት ለዜሮም አደባይቷል። ላይስተር ሲቲና ኤፒስዊች ታውን በ14ና በ16 ነጥብ ወራጅ ቀጠና ውስጥ ይገኛሉ። የጀርመን ቡንደስሊጋ የእግር ኳስ ፉክክር የፊታችን አርብ ዳግም ይጀምራል። በጎርጎሪሱ አቆጣጠር ለሚያሰሉ የነበረው የገና በዓልና የአዲስ ዓመት ወቅት ፋታ አግኝቶ የነበረው የቡንደስሊጋ አርብ የሚጀምረው በቦሩሲያ ዶርትሙንድ እና ባየር ሌቨርኩሰን መካከል በሚደረገው ግጥሚያ ነው። ቦሩሲያ ዶርትሙንድ ያለፈውን ዓመት የተሰናበተው በቮልስቡርግ ሜዳ በፎልክስቫገን አሬና ስታዲየም የሶስት ለአንድ ሽንፈትን በማስተናገድ ነበር። በተቃራኒው ባየር ሌቨርኩሰን ተጋጣሚው ፍራይቡርግን አምስት ለአንድ አንኮታ ነው ወደ ጎርጎዶሱ 205 የተሻገረው በቡንደስሊጋው ባየር ሌቨርኩሰን ከመሪው ባየር ሚንሽን በአራት ነጥብ ተበልጦ ሁለተኛ ደረጃ ላይ ይገኛል። አምስት ነጥብ ሰብስቦ በደረጃ ሰንጥረዡ ስድስተኛ ላይ የሚገኘው ቦሩሲያ ዶርትሙንድ ከመሪው ባየር ሚንሽን በ11 ነጥብ ይበለጣል። ጀርመን ውስጥ በሴቶች ጂምናስቲክ ስፖርት ብርቱ በደል እየደረሰ ነው የሚለው ዜና የሰሞኑ መነጋገሪያ ሆኗል። በተለይ የቀድሞ የጀርመን ጂምናስቲክ ስፖርተኛ የነበረችው አትሌት ታቢያ አልት በኢንስታግራም ገጿ በአሰልጣኞች ይደርሳል ያለችውን በደል በአዲስ ዓመት መባቻ ዘርዝራ ጽፋለች። የነሐስ ሜዳሊያ ባለቤቷ ታቢያ በደሉ የአንድ ጊዜ ክስተት ብቻ አይደለምም ብላለች። የምግብ መዛባት፣ የቅጣት ስልጠና፣ የህመም ማስታገሻ ኪንን፣ ዛቻና ማዋረድ የየለቱ ክስተት ነበር ስትል በደሏን ዘርዝራ ጽፋለች። ሽቶትጋርት ውስጥ በሚገኘው የጀርመን የሴቶች ጂምናስቲክ ማዕከል ውስጥ በነበረችባቸው በእነዚህ ዓመታት ውስጥም ጤንነቴ ሆን ተብሎ እንዲያሽቆለቁል ተደርጓል ስትልም በጽሁፏ ከሳለች። ሌሎች የጂምናስቲክ አትሌቶች መሰል ድርጊቶች እንዳይከሰቱ ሲሉ ጥያቄ አቅርቧል። የጀርመን ጂምናስቲክ ፌዴሬሽን በበኩሉ አትሌቷ ከአራት ዓመታት በፊት ያቀረበችውን አቤቱታ ችላ ብሏል መባሉን አስተባብሏል። መሰል በደል በጀርመን የሴቶች ጂምናስቲክ ቡድን አባላት ላይ መድረሱ ከዚህ በፊትም ተዘግቦ ነበር። ከአምስት ዓመታት በፊት ከሜንት ውስጥ በሚገኘው የጂምናስቲክ ማዕከል አትሌቶች በአሰልጣኛቸው ጋብሪኤሌ ፍሬሼ ብርቱ በደል ሊደርስባቸው እንደነበር ይፋ አድርገው ነበር። አሰልጣኟ የጂምናስቲክ አትሌቶች ላይ የሥነ ልቦና ነውጥ ፈጥረው እንደነበር በተደረገባቸው ምርመራ ይፋ መሆኑ ፌዴሬሽኑም በይፋ ይቅርታ ጠይቆ እንደነበር ይታወሳል።